ጤና ስልኝ ክቡራትና ክቡራን አድማጮቻችን ከኤስቤስ አውስትራሊያ እንግዳ ይዘንላችሁ ቀርበናል። እንግዳችን በቅርቡ የተቋቋመው ማለትም ከዚህ በፊት ፈርሶ የነበረው ግን አሁን ደግሞ እንደገና እንደ አዲስ የተቋቋመው የኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ነች። የቀድሞ የስራ ባልደረባችን አሁን ደግሞ በሚኒስቴሪያል ማዕረግ የሚኒስትር ዴኤታ ሆና የተሾመችው ሰላማዊት ካሳ ነች። ከእሷ ጋራ ቆይታ እናደርጋለን። በአጠቃላይ በስራ ህይወቷ እንደዚሁም ደግሞ የኮሚኒኬሽን መስሪያ ቤቱ በኢትዮጵያ የመረጃ ፍሰትን እንዴት ሊያሳልጥ አስበዋል? ከዚህ በኋላ የሚኖሩ አጠቃላይ በመረጃ አቅርቦትና በመረጃ ማጣራት ሂደት ውስጥ ውስጥ ምን አይነት ሚናዎች ይኖሩቷል መስሪያ ቤቱ የሚለውን እያወራን እንቆያለን። አብራችሁን ቆዩ። ሰላማዊት እንግዳችን ስለሆንሽ በኤስቢኤስ አውስትራሊያ አድማጮች ስም እጅግ አድርጌ አመሰግናለሁ። እኔም በጣም ነው ማመሰግነው። አሁን አንድ ወር ሊሞላችሁ ነው። አዎ እየተቃረብን ነው። ስራ ከጀመረን አሁን ወደ ሁለት ሳምንት ሆኖናል። እንግዲህ የሹመት እናውን ስመቱ ደግሞ ከወጣ ከሶስት ሳምንት አካባቢ ሆኖታል። በመሀል ስልጠናዎችን እየወሰድን ነበረ ወደ አንድ አስር ቀን የሚሆን ስልጠና ጊዜ ነበረ። ከዛ በኋላ ባሉት የሁለት ሳምንታት ጊዜ እንግዲህ የተለያዩ አሁን አዳዲስ ነገሮችን ለመስራት ለማምጣት እየሞከረን ነው። ሰላም እንግዲህ ጋዜጠኛ ነሽ። ቀጥታ ከጋዜጠኝነት ወደ መንግስት ኃላፊነት ነው የመጣሽው፣ የፖለቲካል አሳይመንት ነው ይሄ። እግረ መንገዱን ደግሞ በምርጫ ተወዳደረሻል አዲስ አበባን ወክለሽ ማለት ነው። እና ሰላማዊትን በዚህ እናገኛታለን ብለን ብዙዎቹ የሙያ ባልደረቦችሽ አልጠበቅንም ነበረ። እና እንዲያው ሚስጥሩ ምንድን ነው ወደ ፖለቲካ የተሳብሽበት? እኔ እስጠብቂያታለሁ ምን አለ መሰለህ፣ እንግዲህ እንዳልከው ከአስር ዓመት በላይ በጋዜጠኝነት ስራ ውስጥ ቆየሁኝ። ኢትዮጵያ ውስጥ ሁሉንም የክልሎች አካባቢዎች፣ የገጠር አካባቢዎች በጣም በስፋት የመጓዝ እድሉን አገኘሁኝ። ከሀገር ውስጥ አልፎ ብዙ ሀገራትን የማየት እድሉንም አገኘሁኝ። በተለያየ አጋጣሚ የሆነ ሰዓት ላይ ደግሞ ውስጥህ የሚጠራህ ነገር አለ በዚህ ብቻ ነው ወይም አገልገል የምችለው ሀገሬን የሚለውም ጥያቄ ነበረኝ ውስጤ ስለዚህ ይሄ እድል ሲመጣ አይኔን አላሸሁም እውነቱን ለመናገር ምክንያቱም ያው ከምርጫው ሂደት ነው የሚጀምረው ምርጫው ላይ ለመሳተፍ እድሉን ያገኘሁት እኔ በአክብሮት ነው የማየው ይሄንን እድል ምክንያቱም አዲስ አበባ ነው ተወልጄ ያደግኩት አሜሪካን ግቢ የሚባል አካባቢ ማለት ነው አሜሪካን ግቢ አሁን ብዙዎች በፊት ነው የሚያውቁት ምክንያቱም አሁን ወደ አምስት ዓመት ሆኖታል ከፈረሰ አካባቢውና እዛ አካባቢ ላይ ስኖር ከተማው ላይ በጣም በድህነታቸው ከሚታወቁ አካባቢዎች መካከል አንዱ ነው። በጣም ብዙ ችግረኛ እንደዚሁ ሰዎችን የምትመለከትበት ነው። እና ያ በራሴ እንግዲህ ከህፃነት የጀምሮ ስመለከተው ያደግኩት ነገር ነው። ምናለ የሆነ ነገር ብሰራ ብዬ ያው ሁልጊዜ ውስጤ ሲጠይቀኝ የኖረ ነገር ነው። ስለዚህ አዲስ አበባ ምክር ቤት ገብቶ ይሄንን አይነት ሀሳብ ማንሳት መቻል ለእኔ ትልቅ መታደል ነው። ምክንያቱም የሆነን አካል ድምፅ ማሰማት እችላለሁ ማለት ነው። ሁለተኛ ነገር እንግዲህ ሰላሳ አንድ ዓመቴ ነው። ስለዚህ በእኔ እድሜ አካባቢ ያሉትን የእኔን ትውልድ ደግሞ ድምፅ በዛው ልክ ማሰማት እችላለሁ የሚለውም ጉጉቱና ፍላጎቱ ነበረኝ። የኔን ድምፅ የሚያሰሙልኝን ሰዎች እፈልግ ስለነበር ከዚህ በፊት ማለት ነው። ስለዚህ ያንን እድል እኔ ካገኘሁ በፍጹም ሊያልፈኝ አይገባም የሚል ውሳኔ ላይ ስለደረስኩኝ ነው እንግዲህ ወደዚህ መስመር የገባሁት። አሁን ደግሞ ዞሮ ዞሮ ከኮሚኒኬሽን ጉዳይ ያልወጣ ነው እንግዲህ ሕይወቴ፣ እና ከፍ አድርጌ ደግሞ ተጽዕኖ ወይን ከፍ ማድረግ የምችልበትን እድል ሳገኝ ላሳልፈው አልችልም። ለዛ ነው ወደዚ የገባሁት። ሰላም፣ እንግዲህ አንቺም እንዳልሽው ወጣት ነሽ፣ ሴት ነሽ፣ በዚያ ላይ ደግሞ ከጋዜጠኝነት ባክግራውንድ ነው ወደ ኮሚኒኬሽን የመጣሽው እና ምናልባት እንደው ለንጽጽር እንዲረዳ አንቺ ካወራሽው አንዲት ነገር ልምዘዝ የበለጠ የህዝቡን ችግር ለማስተጋባት የበለጠ ከመንግስት ጋር ለመሟገት ይረዳኛል ብለሽ ነው አይደለ? አሁን ወደዚህ ወደ አዲስ አበባ ምክር ቤት የመጣሽው ጋዜጠኝነቱ ያንን አያስችልሽም ነበር ይሆን? በተወሰነ ደረጃ ያስችለኝ ይሆናል፣ ግን ደግሞ ሙሉ በሙሉ ልሰራበት አልችልም ነበር። ምክንያቱም አሁን ላይ ሆነን ራሱ ልንቀይራቸው የሚገቡ በጋዜጠኝነት ስራው ላይ፣ በባለሙያዎች የነፃነት ደረጃ ልንቀይራቸው የሚገቡ ብዙ ነገሮች እንዳሉ አምናለሁ። በኮሚኒኬሽን አሁን አንዱ የምንሰራበትም እሱ ነው። አንዱ ያው እንዳልኩህ አቅምም ይመጣል። ከመወሰን አቅምም ይመጣል እኮ ባለሙያዎቹ ምን ያህል የውሳኔ አቅም አላቸው የሚለው ይመጣል። ከማወቅም ይመጣል። ምን ያህል አካባቢያቸውን ያውቃሉ? ሊጠይቁ የሚነሱትንስ ነገር ምን ያህል ያውቁታል? ጉዳዩን የሚለውም እንደዚሁ መታሰብ አለበት። እና እነዚህን ነገሮች ለመስራት አሁን ላይ የተሻለ አቅሙ አለኝ ብዬ አስባለሁ ውሳኔዎችን ለመስጠት የሚያስችል ስንቅ ነው የተሰጠኝ ማለት ነው። ስለዚህ ኢምፓወርመንት አማርኛው ለመጠቀም ነው እንግሊዝኛውን፣ የታወቁት ኢምፓወር ተደረግኩኝ ማለት ነው። ስለዚህ በፊት የማስባቸውን ነገሮች አሁን ውሳኔ የመስጠት አቅሙን ካገኘሁኝ ደግሞ እኔም ብቻ ሳይሆን ሌሎችንም ሰዎች ኢምፓወር የማድረግ እድሉን አገኛለሁ ማለት ነው። ምክንያቱም ይሄ ኮሚኒኬሽን ተቋም በጣም በስፋት በተለይ እኔ አሁን በዘርፍ ደረጃ የምንሰራው ከመገናኛ ብዙኃን ጋር ነው። ከሀገር ውስጥም ከውጭ መገናኛ ብዙኃን ጋር ነው። ስለዚህ መረጃዎቹን ስንሰጥ በአንድም በሌላ መልኩ ኢምፓወር እያደረግ ነው ማለት ነው። ምክንያቱም አሁን ዘመኑ የመረጃ ነው። መረጃ ያለው ሰው ነው አቅምና ጉልበት አለው የሚባለው። ስለዚህ ከራሴም አልፎ ሌሎችን ኢምፓወር የማደርግበትን እድል አገኘሁ ማለት ነው። በዛ መልኩ ነው ማየው። አንቺ የአዲስ አበባ ልጅ ነሽ፣ የተወዳደርሽም ለአዲስ አበባ ከተማ አስተዳደር ነው። እግረ መንገዱን ደግሞ ቅድም እንዳልኩት ወጣትነቱና ሴትነቱ አለ። ሁለት ነገሮች አልተለመዱም በብዛት ከተማ ልጆች ሆነው ሴቶች ሆነው ወጣቶች ሆነው ወደ ፖለቲካው ብዙ አይገቡም በሚባልበት ጊዜ ሰላም ወደዚህ መግባቷ ገፊ ምክንያቱን ቀደም ብለሽ ተናግረሻል። ግን እንዲው ሰዎች ምን አሉሽ? ጓደኞችሽ ምን አሉሽ? አንቺስ በራሱ እንዲው የተወሰነ ፈራተባ የማለት አጋጣሚው አልነበረም? በጥቂቱ ነበረ የኖንበት የፖለቲካ ግምት እና እሳቤ ብዙ ላይ ስብ ይችላል ትክክልም ነው። ብዙ ሰዎች ላይ ጠብቁት ይችላሉ። ግን የሚገርምህ ነገር በቅርበት በእኔ በዙሪያዬ በቅርብ ያሉ ሰዎች ብዙ አልገረማቸውም። አንደኛ በጋዜጠኝነት ሕይወቴ ስሰራባቸው የኖርኩት በጣም በቀጥታ ከፖለቲካ ጋር ግንኙነት ያላቸውን ጉዳዮች ነው። ከረዥም ጊዜ በኢትዮጵያ ቴሌቪዥን ስሰራ፣ ኦፍኮርስ በመሰረተ ልማት ስራዎች ውስጥ በስፋት ሰራ ነበር። ነገር ግን ከዛ በኋላ ባሉት በጥቂት በአምስት ዓመታት ውስጥ ባለው እንኳን ብንመለከት አብዛኞቹ ስራዎች የፖለቲካ ጋር የሚገናኙ ናቸው እና ከልቤም የምወደው ጉዳይ ነው በእርግጥ ውስብስብ ነው፣ ከባድም ነው እንዳልከው። ደግሞ ወጣት ሆነ በእርግጥ ሴትነቱን እንኳን እዚህ ውስጥ ማስገባት አልፈልግም። ግን እንደ ወጣት ሌሎች ነገሮችን ብሰራ እችላለሁኝ ብዬ የማስብበት ቢሆንም ግን ደግሞ ቻሌንጁ ፈተናውንም እወደዋለሁ መሰለኝ። ስለዚህ እና ደግሞ ለውጥ ማምጣት የምትችለው በትክክል መሬት ላይ ሊታይ የሚችል ለውጥ ማምጣት የሚቻለው ደግሞ በዚህ መንገድ ስለሆነ ትንሽ እንደው ጥርጣሬውን ቢኖር ዞሮ ዞሮ ግን መስራት ያልቀረም እና ደግሞ በደንብ ሰራበታለሁ እያስባለሁ በብዙ ሰዎች ድጋፍና ትብብር ማለት ነው። በአብዛኛው የእኛ ጣቢያ አድማጮች የውጭ ሀገር ሰዎች ናቸው ዲያስፖራዎች ናቸው። እና ምናልባት የኢትዮጵያ ቴሌቪዥንንም የሰራሽበት ፋናንም የማየት እድል ላይኖራቸው ቢችል ሰላማዊት በጋዜጠኝነት ያሳለፈችባቸውን ቦታዎች እና ጊዜያቶች ጨምራ እንዴት ወደ ጋዜጠኝነት እንደገባችም ትንሽ ነገር ብላን ብታልፍስ ጥሩ። ወደ ግል ህይወቴ ከመጣህ ለጥቂት ጊዜ አስተምሬ ያለሁኝ እንደ አብዛኞቻችን ማለት ነው። ብዙ ጋዜጠኛ መምህሩ ነው ያልፋል። የሴንት ጆሴፍ ትምህርት ቤት ውስጥ አስተምር ነበረ፣ የቋንቋ ትምህርት አስተምር ነበረ። እርግጥ የተመረኩት መጀመሪያ ዲግሪም በእንግሊዝኛ ቋንቋና ስነ ጽሁፍ ነው። ፎሬን ላንጉጅ ያለ ቲቸር ማለት ነው እንግሊዝኛ አስተምር ነበር። ከዛ በኋላ በቀጥታ እንግዲህ የእድሜ ዘመን ምኞቴ የነበረው ጋዜጠኛ መሆን ነው። ጋዜጠኛ መሆን፣ መረጃ መስጠት፣ መጓዝ፣ አዳዲስ ነገሮችን ማየት ነው የኔ ጥሬ ብዬ አስባለሁኝ እና እኔን አላሸውም። ወደዚህ መስመር ስገባ ኢትዮጵያ ቴሌቪዥን ውስጥ በዜና ክፍል ሰራ ነበረ። ዜናዎችን ሰራ ነበር። ከዛ በተጨማሪ ግን ዶክመንታሪዎችን ሰራ ነበር። ወቅቱ የሕዳሴው ግድብ ላይ ብዙ ዶክመንታሪዎችን ሰራ ነበር። አመታዊ ሬቪዎችን ሰራ ነበር ኢኮኖሚ ላይ እዛ። በተጨማሪ ደግሞ የመሰረተ ልማት ስራዎችን እንደዚሁ ይሰራ ነበር። በሀገሪቱ ውስጥ ምን አይነት የመሰረተ ልማት ግንባታዎች አሉ በብዛት ሀገሪቱ እንዳየረዳኝ እሱ ነበር። ብዙ የአካባቢዎችን ክልሎችን እንዳያግዞኛ በኋላ ላይ ወደ ፋና ከመጣሁኝ በኋላ ባለፉት ወደ አራት ዓመታት ለትንሽ ጊዜ ሬዲዮ ላይ ሰራሁኝና ቴሌቪዥኑ እንደተቋቋመ በቀጥታ ከመጀመሪያው የቴሌቪዥን ስርጭቱ ጀምሮ ስክሪን ላይ ነው ዜና አንብ ነበር። በኋላ ላይ የዜና ክፍሉ ደግሞ ክትሎ አናዘጋጅም ነበርኩኝ በኤዲተርነትም ሰራ ነበር ፋና ዘጠና የሚባለውን ያው በኢንተርኔትን በብዛት ስለሚለቀቅ እዛ ላይ አይተው ሊሆን ይችላል ብዬ ተስፋ አደርጋለሁ። በጋዜጠኝነቱ ከዜና አንባቢነትሽ በተጨማሪ ጠቅላይ ሚኒስትሩንም ሆነ ሌሎች ከፍተኛ ባለስልጣናት ወደ ውጭ ሀገር በሚያደርጓቸው ጉዞዎች የመጓዝ እድሉ ነበረሽ እና እንግዲህ ዛሬ ደግሞ በመንግስት ከፍተኛ ኃላፊነት ውስጥ ስትመጪ የኢትዮጵያ ጋዜጠኝነት እዚህ ቦታ ላይ ያየሁትን አይነት እንዲሆን የመረጃ ፍሰቱ አጠቃላይ የኮሚኒኬሽን ስርዓቱ ማለት ነው ከላይ የሚባለው ሀገር ላይ እንዳየሁት ቢሆን ያልሽው ኖሮ ይሆን? አዎ፣ እንዳልከው ከጠቅላይ ሚኒስትር ጽህፈት ቤት የቋሚ ዘጋቢ ሆኜ መስራት እድሉ ነበር። ባለፉት ሶስት አመታት በዛ አጋጣሚ ያየኋቸው ልምዶች አሉ። ከዛ በላይ ግን ያው የሀይሌቭል ጉብኝት ላይ ጉዞ ላይ ስትሆን በቅርበት ከኃላፊዎች ጋር ከሀገሪቱ ኃላፊዎች ጋር የመገናኘት እንጂ በቅርበት የዕለት ተዕለት ስራዎችን የማየት እድሉ አይገጥምም። ከዛ ሌላ ግን ላነሳልህ የምፈልገው በፌሎሺፕ አንድ አሜሪካ ሄጄ ነበር እና እዛ ላይ በጣም ግራስሩት የኮሚኒቲ ሌቭል የሬዲዮ ጣቢያዎች አሉ፣ የቴሌቪዥን ጣቢያዎች አሉ። እና ምን ያህል ከህብረተሰቡ ጋር በጣም ተጣጥመው እንደሚሰሩ ስመለከት በትንሽ ስቱዲዮ በጣም ትንሽ አንዲት ክፍል ውስጥ ሆነው ግን በጣም ኢምፓክትፉል የሆነ ስራ የሚሰሩ ባለሙያዎች አሉ። የዕለት ተዕለት የነዋሪዎቹን ጥያቄ የሚያነሱ እና ከፍ አድርገው ደግሞ ወደሚመለከታቸው ሰዎች እንዲደርስ የሚያደርጉ ማለት ነው። እነዛ ሬዲዮ ጣቢያዎች በህብረተሰቡ ድጋፍ ነው የሚንቀሳቀሱት። ሰው ነው እንግዲህ ድጋፍ የሚያደርግበት ፈንድ የሚያደርጋቸው ማለት ነው እና ምን ያህል አዌር እንደሆነ ሰው ሚዲያ ምን ያህል ያስፈልጋል የሚለውን ነገር ጠንቅቆ መረዳቱን አሳይቶኛል። ባለሙያዎቹ ደግሞ በጣም ስራቸውን ወደው ነው የሚሰሩት። ከምነግርህ በላይ ትንሽ ነች ስኮፓቸው ትንሽ ናት፣ ከተማዋ ልትሆን ትችላለች፣ አካባቢዋ ናት፣ ግን ወደውት ነው የሚሰሩት እና የእውነትም ደግሞ ለውጥ ያመጡበታል። ትንሽ ቢመስልም በእያንዳንዱ የሰው ልጅ ኑሮና የዕለት እንቅስቃሴው ላይ የሚታይ ለውጥ የሚያመጣ ስራ የሚሰሩ ባለሙያዎች ናቸው። እሱ በጣም ኢምፕሬስ አድርጎ ነበር ያኔ ሳይ ከዚህም በኋላ እንዲህ ግራስሩት ሌቭል ላይ የሚሰሩ ኮሚኒቲ ሬዲዮዎችን በስፋት ብናሰራባቸው በደንብ መቋቋም ቢችሉ ህብረተሰቡን ቢደግፋቸው የእውነት ለውጥ ማምጣት ይቻላል ብዬ አስባለሁ። ከትልቁ ስዕል ወጣ ስንል ማለት ነው ፋና በነበርሽበት ጊዜ ከዜና በመለስ ደግሞ የሶሻል ሚዲያ አካባቢም ሰሪ እንደነበር አቃለሁኝ። እና ለጋዜጠኝነት ፈታኝ ከሆኑት ቦታዎች ወይም ፕላትፎርሞች አንዱ ነው ሶሻል ሚዲያው እና እዚያ ላይ ያለሽ ምን አስተውለሽ ነበር አንቺ? ይህ ትዝብት እውነት አንቺ ስትጋሪዋለሽ ወይ አሁንስ ምንድን ነው አሁንም ራሱ ፊል የምታደርጊው? ትክክል ነው። ፈታኝ ነው በጣም በእርግጥ በፋና ቆይታ፣ በተለይ ሶሻል ሚዲያ ላይ በነበረው ቆይታ ያን ያህል እንደው ጀጅ ለማድረግ የሚያስችል ቆይታ ነበረኝ ብዬ አላስብም። ነገር ግን እንደ ማንኛውም ተጠቃሚን የምመለከተው ነገር አለ። ከዛ በተጨማሪ ደግሞ ጋዜጠኛ ነኝ እኔ መረጃ የማድረስ ሙያዊ ኃላፊነት ያለኝ ብዬ አስባለሁ። ብዙዎቻችን ጋዜጠኞች የምናስበው እንደዛ ነው። ነገር ግን አሁን ያለኛ ብቻ የተሰጠ ኃላፊነት አይደለም፣ የተሰጠን ፕሪቪሌጅም አይደለም ሁሉም ሰው ያንን መረጃ የማድረስ ፕሪቪሌጅ አለው፣ እጁ ላይ አቅሞ አለው እና ያንን ጉልበታችንን የተነጠቅ ነው በሶሻል ሚዲያ። ስለዚህ ያንን ባላንስ ማድረግ አለብን እኛ። ኢምፓክታችን ምን ድረስ ነው የምንፈለገው ሴቱ ጋር ነው የሚለውን ነገር እንደ ጋዜጠኛ ደግሞ መለየት ነበረብን። እሱ ይመስለኛል ትንሽ ምቾት የማይሰጠው ጋዜጠኛ ሆነ ሶሻል ሚዲያ ላይ የምትመለከታቸው አንዳንድ ልክ ያልሆኑ ነገሮች የባሰ እኛን የሚያሙን እኔ በሆነ አደርገው ነበር ወይ እኔ እንደ ባለሙያ ደግሞ የሚሰማኝ የተጠያቂነት የሀላፊነት ስሜት ለምንድን ነው ሌላው ሰው የማይሰማው የሚል አይነት የውስጥ መጣላት ነገር ይፈጥራል ከራስ ጋር እና እሱ ይመስለኛል ትንሽ ምቾት የማይሰጠው ነገር ግን አሁን ወደፊት ልንሰራ ያሰብናቸውን ነገሮች ለመጥቀስ ያክል ራሱን የቻለ የሶሻል ሚዲያ ቲም ይኖረናል አንዱ አሁን ትልቁ ፍሮንት የመረጃ ፍሮንት ሶሻል ሚዲያ ነው ከሜንስትሪም ሚዲያውም በላይ ማለት ነው፣ በላይ ሊባል በሚችል ደረጃ በተለይ ስለዚህ፣ እሱን አንደኛ ሲሪየስሊ የወሰደው አካል ነበረ ብዬ አላስብም። ምን ያህሎቻችን በቁም ነገር ውስጥ ነው ይህንን ጉዳይ ሰርተንበታል? እሱ ጥያቄ ውስጥ የሚገባ ነገር ነው። ነገር ግን አሁን በደንብ መስራት እንዳለብን አምናለሁኝ። አንዱ የኔ ማስተዋጽኦ ይሆናል ብዬ የማስበው እሱ ላይ ነው። ስለዚህ ራሱን የቻለ የሶሻል ሚዲያ ላይ ባለሙያዎችን ለዚህ ተብለው የሚሰሩ እና ፍሮንቱንም በደንብ የሚያውቁትን ሰዎች ወደዚህ ዘርፍ ማምጣት ይኖርብናል ብዬ አስባለሁ። እሱን እሰራለሁ። አንዱ ቅደ እሱ